The Voice of America. የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራሮቹና የማዕከላዊ ኮሚቴ አባላቱ ከታሰሩ አስራ አምስት ቀናት ቢያልፉም ፍርድ ቤት እንዳልቀረቡ የፓርቲው ቃል አቀባይ አቶ ቶሌራ አደባ ለአሜሪካ ድምጽ ገለጹ። ግለሰቦቹ ስለሚገኙበት ሁኔታ ፓርቲው ብቻ ሳይሆን ቤተሰቦቻቸውም ጭምር እንደማያውቁ ተናግረዋል። የኦሮሚያ ክልል የጸጥታ ቢሮ ኃላፊ አቶ ጅብርኤል መሐመድ በበኩላቸው ግለሰቦቹ የት እንደሚገኙ እንደሚታወቅ ተናግረዋል። ታስሮ ፍርድ ቤት ያልቀረበ ወይንም የምርመራ ውጤቱ ያልተጀመረ ወይንም ደግሞ ተመርምሮ መዝገብ ያልተደራጀበት ሰው የለም ብለዋል። ግለሰቦቹ የታሰሩት ኢትዮጵያ ውስጥ በደረሰው የሰው ሕይወት መጥፋት፣ አካል መጉደል እና የንብረት መውደም ወንጀል ተጠርጥረው እንጂ ከፖለቲካ ፓርቲ ስራቸው ጋር በተያያዘ እንዳልሆነም ተናግረዋል። ጸሐይ ዳምጠው ዝርዝር አላት። የኦሮሞ ነጻነት ግንባር ከፍተኛ አመራሮች ከተያያዙ ባለፈው ሁለት ሳምንታት ጀምሮ እስካሁን የት እንዳሉ ለማወቅ አልቻልኩም ስል ኦነግ ገልጿል። የድርጅቱ ቃል አቀባይ አቶ ቶሌራ አደባ ለአሜሪካ ድምፅ እንደገለጹት አመራሮቹ በፖሊስ ተይዘው ከታሰሩ አስራ አምስት ቀን ያለፋቸው እንደሆነና እስካሁን ፍርድ ቤት አልቀረቡም። ከተያዙበት ዕለት ጀምሮም ለመገናኘት አልቻልንም። በመንግስት በኩልም ወደ ፍርድ ቤት አላቀረቧቸውም። ስለዚህ ይሄንን እየተከታተልን ለመንግስት እያሳሰብን ውሳኔ ላይ እንዲደርሱ እየጠየቅን ነው ያለ አመራር ላይ ያለው እንግዲህ ማዕከላዊ ኮሚቴ አባልና የስራ አስፈጻሚ ኮሚቴ አባል ሁለት ናቸው። ዶክተር ሽጉዝ ደግሞ የሊቀመንበሩ አማካሪ ነው። ሌሎችም በየደረጃው ያሉ እንግዲህ ብዙ ናቸው። በዚህ አጋጣሚ ለመንግስት የምናስተላልፈው የተያዙ ሰዎች በአግባቡ ክስ የሚመሰረትባቸውም ከሆነ ወደ ፍርድ ቤት ቀርቦ በሕጉ መሰረት እንዲታይላቸውና ጥፋት ከሌላቸው እንዲለቀቁልን ለማሳሰብ እወዳለሁ። የኦነግ ቃል አቀባይ አቶ ቶሌራ እንዳስረዱት አመራሮቹ በመንግስት ጸጥታ ኃይል ከተያዙ ቀን ወዲህ ቤተሰብም ሆነ የድርጅቱ አመራሮች ሊያገኟቸው አልቻሉም ብሏል። የኦሮሞ ነጻነት ግንባር ኦነግ አመራሮች በምን ምክንያት እንደታሰሩ እንዲሁም የት እንደታሰሩ አላውቅም ስል ኦነግ ባቀረበው ቅሬታ ላይ የኦሮሚያ ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ተከታዩም ብሏል። የኦነግ አመራሮች የታሰሩበት መነሻው ምንድን ነው? በሀገር ውስጥ በተፈጠረው ጉዳይ የወደመው ንብረት አለ፣ የጠፋው የሰው ህይወት አለ። ጉዳዩን ወደ ብሄርና ወደ እምነት የመቀየር ዝንባሌዎች አሉ። ይሄ ፎርሙላው በጣም ከባድና የኢትዮጵያን የመጨረሻ የእድል ውሳኔ ያካተተ እርምጃ ስለነበር ይሄን እርምጃ ከኢትዮጵያ ህዝብ ጋር ሆኖ ማክሸፍ፣ ከዛ በኋላ ተሳታፊዎቹን መሰብሰብና ለህግ የማቅረብ ስራ ነው የተሰራው። በዚህ መሰረት ተጠርጣሪዎች ችግር ፈጣሪዎች፣ አስተባባሪዎች፣ የውከቱ ባለቤቶች ተብሎ የሚጠረጠሩ አካላት እና መልክ ተቀብሎ ፈጻሚዎች ወደ እስር ቤት እንዲገቡ ተደርገዋል። ያልተያዙም አሉ። የምርመራ ሂደቱ ፖሊስና አቃቤ በጋራ ከፌዴራል እና ከክልል በመቀናጀት በቂ የምርመራ ስራዎች እየተሰሩ ነው። የተያዙ ሰዎችንም እያንዳንዳቸው ተመርምሮ ለህግ እንዲቀርቡ የተደረገ ነው። እስካሁን መዝገብ የተደራጀባቸው አሉ። ገና በምርመራ ደረጃ ላይ ያሉ አሉ። በምስክር ቃል የመቀበል ደረጃ ላይ ያሉ ሰረዶች አሉ። ኃላፊው አክለውም የታሰሩ ሰዎች በሙሉ ስማቸው የተጠቀሱት የኦነግ አመራሮችም ጭምር ፍርድ ቤት ቀርቧል ሲሉ ተናግረዋል። ነገር ግን በየትኛው ፍርድ ቤት እንደቀረቡና መቼ እንደቀረቡ ከመግለጽ ተቆጥበዋል። አስሮ የፍርድ ቤት ያልቀረበ ወይንም የምርመራ ውጤቱ ያልተጀመረ ወይንም ተጀምሮ መዝገብ ያልተደራጀበት ሰው የለም እና የፓርቲ አባላት ናቸው ተብለው እንዲለቀቁላቸው ከፈለጉ ይሄ ፈጽሞ የማይታሰብ መሆኑን ማወቅ አለባቸው። የሕግ ተጠያቂነት በደሃውም በሃብታሙም በድርጅት ሳማራ ላይ ይሰራል። ይሄ እነሱ ብቻ አይደሉም፣ ብዙ የመንግስት ባለስልጣናቶችም ታስረዋል። የሕግና ስርዓትን የማስከበር ግዴታ በመንግስት ላይ እስካለ ድረስ ይሄ መቀጠሉ አይቀርም። በዚህ ጉዳይ ላይ የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻን ጠይቀን የሚከተለው ምላሽ ሰጥቶናል። ክልላችን በተፈጠረው የአርቲስት ተጫሉ እንዴሳን ግድያ ተከትሎ በተለያዩ ዞኖች እና ከተሞች በተፈጠረው ግጭት ላይ በአካል ተሳትፈዋል፣ አስተባብረዋል ተብሎ የተጠረጠሩ ተጠርጣሪዎች ወደ ሰባት ሺ አንድ መቶ ሀያ ስድስት የሚሆኑ በክልላችን በህግ ቁጥጥር ስር ውለዋል። በህግ ቁጥጥር ስር የዋሉት በፖለቲካ ፓርቲ አመለካከታቸው ወይም በኃላፊነታቸው ሳይሆን በወንጀሉ ተጠርጥረው ነው እየተያዙ ከአምስት መቶ በላይ የሚሆን መዝገቦች ተደራጅተው ለህግ የቀረቡበት ሁኔታ ስላለ የተለየ ፖለቲካ አመለካከት ያላቸውን የፓርቲ ስራ አስፈጻሚ መሆናቸው የታሰሩት መረጃ የለኝም። ያሉበት ቦታም ቢሆን በህግ በተሰጠው ስልጣን መሰረት የፖሊስና አቃቤ ህግ የሚመለከተው ና በየደረጃ ላለው የህግ አካል የዜቲ አካል በማቅረብ የቀጠሩ ተጠይቆባቸው እንዳሉ ና በመዝገብም የተደራጀባቸው መሆኑን ነው ያለን መረጃ የሚጠቁመው። እስካሁን ኦነግ የታሰሩ አመራሮች የት እንዳሉ አጥቻለሁ ያለውን ቅሬታም በተመለከተ የፌዴራል ጠቅላይ አቃቤ ህግን ጠይቀን ነበር። የተጠቀሱት ግለሰቦች ጉዳይ በምን ደረጃ ላይ እንዳለ እያጣሩ እንደሆነ ና የተረጋገጠ መረጃ ካገኙ በኋላ ማብራሪያ እንዲሰጡ በጠቅላይ አቃቤ የተቀናጀው ወንጀል ና ድንበር ተሻጋሪ ዳይሬክቶሬት ዳይሬክተር አቶ ፍቃዱ ጸጋ ለአሜሪካ ድምጽ ገልጸዋል። የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር መላኩ ፋንታ በበኩላቸው ስለ አመራሮቹ መታሰር መረጃ እንደሌላቸው ተናግረዋል። ለአሜሪካ ድምጽ ጸሐይ ዳምቶ ነኝ ከአዲስ አበባ።